ዩናይትድ ስቴትስ የአፍሪካ ሀገሮች የኮሮና ቫይረስን መዛመት ለመከላከል የሚያደርጉትን ጥረት ለማገዝ በብዙ ሚሊዮን ዶላር የሚገመት እርዳታ ለግሳለች። ከነኚህም ውስጥ ከሰላም አስከባሪው ጦር ግምጃ ቤቶቿ ወደ አፍሪካ ያዞረቻቸው የመስክ ሆስፒታሎች፣ አምቡላንሶች፣ የመተንፈሻ መሳሪያዎች፣ የአፍና አፍንጫ መሸፈኛ ጭንብሎች እና ባለሙያዎች ሳይቀሩ ይገኙበታል። በዩናይት ስቴትስ የውጭ ጉዳይ ሚኒስቴር የአፍሪካ ጉዳዮች ረዳ ሚኒስትር የፖለቲካና ወታደራዊ ጉዳዮች ኃላፊ ክላርክ ኩፐርን ያነጋገረችው የአሜሪካ ድምፅ ዘጋቢ አኒታ ፖል ከደቡብ አፍሪካ ጆሀንስበርግ ባጠናቀረችው በዚህ ዘገባ የዩናይት ስቴትስ ሰላም አስከባሪ ጦር ክፍሎች የአፍሪካ ሀገሮች የኮሮና ቫይረስን ወረርሽኝ የሚፋለሙበትን አቅም ለማጎልበት የሚጠቀሙበትን የተለየ ስልትና አሰራር መልከት ታደርጋለች። ደረጀ ደስታ እንደሚከተለው አቀናብሮታል። ዓለምን እያስጨነቀ ያለው ኮሮና ቫይረስ አፍሪካንም በብርቱ መጎብኘቱ እንደማይቀር ኤክስፐርቶች ተንብየዋል። አፍሪካም ለዚሁ ፍልሚያ እየታጠቀች ነው። የአሜሪካ መንግሥትም አፍሪካን ለመታደግ አፋጣኝ እርዳታዎችን የሚሰጥበትን ልዩ መንገድና መላ እያፈላለገ ነው። ከእነዚያ ውስጥ አንዱ የሰላም አስከባሪ ጦርና አቅምን አቅርቦት መጠቀምና በተለይም እንደ መስክ ሆስፒታሎችና ቫይረሱን ለመዋጋት የሚረዱ የሕክምና መሳሪያዎች ማቅረብ ይገኙበታል። የአፍሪካ ጉዳዮች ጽህፈት ቤት ረዳትና የፖለቲካና ወታደራዊ ጉዳዮች ኃላፊ ክላርክ ኩፐር ስለዚህ ጥረት ሲያስረዱ እንደዚህ ይላሉ። እንደ ጋና፣ ሩዋንዳ፣ ሴኔጋልንና ዩጋንዳን ለመሳሰሉ አጋሮቻችን ስልጠና እየተሰጠ ነው። ጥቅም ላይ የዋሉ የሕክምና መሣሪያዎች አሉ። በርግጥ እስካሁን እንዳየነው ሁኔታዎች የከፉ እንደሆነ፣ ለነገሩ አሁንም እንደዚያው እየሆኑ ይመስላል። በተለይም ከኮቪድ-19 ወረርሽኝ ጋር በተያያዘ ማለቴ ነው። ስለዚህ እኛ ይህን ድጋፍና አቅም ማሳደግ እንፈልጋለን። በዚያ ላይ ደግሞ ጋና፣ ሩዋንዳ ሴኔጎልና ዩጋንዳን ለመሳሰሉ እውነተኛ ወዳጆቻችን በችግራቸው ጊዜ ከጎናቸው የምንቆም መሆናችንን ማስታወስ እንወዳለን። በመላው ዓለምም እንዲህ ያሉ ሰብአዊ ቀውሶች ሲፈጠሩ ከማንም በፊት ፈጥነን የምንደርስ መሆናችንም ያኮረናል። አሜሪካም ከሰላም አስከባሪ ወታደራዊ ግምጃ ቤቶቿ ውስጥ የሚገኙትን የሕክምና መሳሪያዎች ለእንዲህ አይነቱ ችግሮች ስታውል ይህ የመጀመሪያዋ አለመሆኑን ኩፐር ተናግረዋል። እንደ አውሮፓ አቆጣጠር በ2014 በምዕራብ አፍሪካ ተከስቶ የነበረውን ኢቦላ ወረርሽኝ ለመመከት ተመሳሳይ ድጋፍ መስጠቱን አንስተው እንደሚከተለው አብራርተዋል። ኢቦላ ክራይሲስ በ2014 ዓ.ም በነበረው የኢቦላ ወረርሽኝ ጊዜ ያስተዋለ ሰው እንደሚረዳው ያን ጊዜም የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤትና የመከላከያ ሚኒስቴር ያደረጉት ተመሳሳይ ነው። ችግሩን ከሁኔታዎች ጋር በማገናዘብ የመስክ ሆስፒታሎችን፣ አምቡላንሶችን፣ የህክምና መሳሪያዎችን እንዲሁም የተለያዩ ስልጠናዎችን በችግሩ ለተጠቁ አካባቢዎች እንዲደርሱና አገልግሎት እንዲሰጡ አድርገናል እንዲያውም ለዛሬው ሁለት ሺህ ሀያ ልምድ የሆነን ያን ጊዜ የሠራ ነው ነው ዛሬም ከስድስት ዓመት በኋላ ወደ ኋላ ተመልሰን ቀደም ሲል ለዚሁ ሲባል ለመስክ አገልግሎት ያዘጋጀናቸው ካሉ እነሱን ለመጠቀም ካልሆነም በዚያው መንገድ አዳዲስ የሚያስፈልጋቸው አካባቢዎች ላይ አዘጋጅተን የምንጠቀምበትን መንገድ ለማየት ይችለናል። ስለዚህ የአሁኑ ስራችንን ለመስራት ያለፈው ልምዳችን ጠቅሞናል። ከዚህም በተጨማሪ የዩናይትድ ስቴትስ መንግስት ቫይረሱን ለመከላከል 270 ሚሊዮን ዶላር የሚገመት የትብብር እርዳታ ሰጥታለች። ከዚህ ውስጥ 30 ሚሊዮን የሚሆነው ለናይጄሪያ፣ 26 ሚሊዮን የሚሆነው ለኮንጎ ዲሞክራቲክ ሪፐብሊክ፣ ከ23 ሚሊዮን ዶላር በላይ ደግሞ ለኢትዮጵያ፣ እንዲሁም ወደ 22 ሚሊዮን ዶላር የሚጠጋ ደግሞ ለደቡብ ሱዳን ለግሳለች። ቫይረሱ ይበልጥ ለተስፋፋባቸው እንደ ደቡብ አፍሪካም ደግሞ አሜሪካ በቅርቡ 1000 የመተንፈሻ መሳሪያዎች ወይም ቬንትለተሮችና ለጤና ባለሙያዎች የሚሆኑ ወደ 730 ሺህ የሚጠጉ የአፍና አፍንጫ መሸፈኛ ጭንብሎችን ለግሳለች። በመጨረሻም ለክላርክ አንድ ጥያቄ ተነስቶላቸው አሜሪካ የሰላም አስከባሪዎቿን ጭምር ድጋፍ ከማቀናጀቱ ጋር ይህን ሁሉ እርዳታ የምታደርገው በአፍሪካ የተፈጠረ የሰላም ችግር አለ የሚል ነበር እንዴታ ከሚታሰበው በላይ እንጂ በማለት ብቻ የመለሱት ክላርክ የሚከተለውን አክለዋል ሃውኤቨር ኢትስ ፓርት ኦፍ ኤ ብሮደር ሎንግ አካባቢው መደበኛ የጸጥታና የደህንነት ትብብር ስራዎች ያለ ስጋት የሚሰሩበት አይደለም። ቢሆንም ሁለት ወገኖች የረጅም ጊዜ የጋራ ጥቅማቸውን ተመልክተው አብረው የሚሰሩበት ነው። እኛ አቅማቸውን ለማሳደግ ስንሰራ አገሮቹ የራሳቸውን የውስጥ ደህንነትና ሉዓላዊነት የሚያስከብሩበትን ብቻ እንዲያከናውኑ አይደለም፣ ከእኛም ደህንነት ጋር የተሳሰረ እንዲሆንና ለሁላችንም የረጅም ጊዜ አቅምና ድጋፍ እንዲሆንን ነው። ለምሳሌ እንደ ሽብርና ቫይረስ የመሳሰሉትን ብናይ ድንበር የሚወስናቸው አይደሉም። አህጉርም ሆነ የአካባቢ የፖለቲካ ቀጠና አያውቁም። ቫይረስ ሁሉንም ያጠቃል፣ ማንንም አይምርም። ስለዚህ የምናደርገው ለራሳችንም ለሁላችንምም ነው። አቅም መገንባት ብቻ ሳይሆን በችግር ጊዜ እርስ በርስም የምንረዳዳበትም ነው። ክላርክ ማብራሪያቸውን ሲቋጩ ይህ ወቅት በአፍሪካም ሆነ በዓለም እጅግ አስቸጋሪ ጊዜ ነው ካልተባለ ምን ሊባል ይችላል ብለዋል። እሳቸው እንዳሉትና ኤክስፐርቶችም እንደተነበዩት የኮሮና ቫይረስ ዘመን እንደተባለው አስቸጋሪ ጊዜን ያመጣ ይመስላል። እንደ አፍሪካና በአፍሪካ ላሉት አገሮች ደግሞ ችግሩን ማነባበሩ አይቀርም። ለአሜሪካ ድምፅ ሬዲዮ ደረጀ ደስታ ነኝ ከፌርፋክስ ቨርጂኒያ።